ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ናቸው በትግራይ የተካሄደውን ወታደራዊ ግጭትና በቤንሻንጉል ጉሙዝ መተከል የተፈጸሙ ተደጋጋሚ ጥቃቶችን ተከትሎ ለበረታ ጉዳት የተዳረጉ ዜጎች እየተሰጠ ያለውን የሰብአዊ ድጋፍ አስመልክቶ በዛሬው ዕለት ከተናገሩት የተወሰደ ነው። በዕለቱ አቢይ ርዕስ ይቀርባል። ኢትዮጵያው ዛሬ እንዳየው ትላንትም ገበያው ተረጋግቷል። ግን ለኢትዮጵያ እንደ ትልቅ ድል ነው ይን የምናየው ተሳቶልን በትልቁ ስቻቸውን ማድረግ ከቻልን ተጨማሪ ሀብት አገኝን ማለት ነው ኢንቨስት ለማድረግ ኢኮኖሚ ላይ። የኢትዮጵያ የገንዘብ ሚኒስትር ድኤታ ዶክተር እዩብ ተካልኝ ናቸው። ኢትዮጵያ የቡድን ሀያ አባል ሀገሮች ባለፈው ህዳር ወር ባወጡት የጋራ ማዕቀፍ ስምምነት ተጠቃሚ ለመሆን የቀረበውን እድል አስመልክቶ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ወቅታዊ ይዞታ አስመልክቶ በመሰራጨት ላይ ናቸው ያሉትን የተዛቡና የሐሰት መረጃዎች እንዲዋጉ በውጭ አገሮች ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ያቀረቡትን ጥሪ የሚመለከት ዘገባም ደርሶናል። ጤና ስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን በወቅታዊ ጉዳዮች ላይ ካተኩሩ ሌሎች ልዩ ልዩ ዘገባዎችና ቅንብሮች ጋር የረቡዕ ጥር 26 2013 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪው ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። አቶ ጃዋር መሐመድ፣ አቶ በቀለ ገርባ እንዲሁም የኦሮሞ ነጻነት ግንባር አመራር አባላት የሆኑት ኮሎኔል ገመቹ አያናና ሌሎችም እስረኞች እስር ቤት ውስጥ ይደርስብናል የሚሉትን ችግርና የፖለቲካ ሁኔታ በመቃወም የረሃብ አድማ ላይ መሆናቸው ተገልጿል። የኢትዮጵያ የሰብአዊ መብት ኮሚሽን ጉዳዩን በመመርመር ከሚመለከታቸው አካላት ጋር መወያየቱን አስታውቋል። በኢትዮጵያ የትግራይ ክልል ያለው ሁኔታ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥን አሁንም በጽኑ እያሳሰባቸው መሆኑን ቃል አቀባያቸው ስቴፈን ዱጃሪች ተናገሩ። ስቴፈን ዱጃሪች ዛሬ ባወጡት መግለጫቸው የኢትዮጵያ መንግስትና የመንግስታቱ ድርጅት በሀገሪቱ ባሉት ባልደረቦቹ በኩል በሰብአዊ ቀውሱ ክፉኛ ለተጎዱ ዜጎች ሁሉ እርዳታ እንዲደርስ ለሚያደርጉት የትብብር ጥረት ዋና ጸሐፊው ትልቅ ክብደት የሚሰጡት ጉዳይ መሆኑን አመልክተዋል። ሰብአዊ ችግሮቹን ለማቃለልና የአደጋ ተጋላጭ የሆኑ ወገኖችን ደህንነት ለመጠበቅ አስቸኳይ እርምጃ በቀጣይነት መወሰድ ያለበት መሆኑንም ጉቴሬዥ እንዳሳሰቡ መግለጫው አክሏል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት በቅርቡ ሀገሪቱን ከጎበኙት የመንግስታቱ ድርጅት ከፍተኛ ኃላፊዎች ጋር የስደተኞቹ ከፍተኛ ኮሚሽነር ፊሊፖ ግራንዴ፣ የጸጥታና የደህንነት ምክትል ዋና ጸሐፊ ጊሊስ ሚሾል እና ከዓለም የምግብ ፕሮግራም ዋና ስራ አስኪያጅ ዴቪድ ቤዝሊ ጋር ያደረገው አዎንታዊ ንግግር ዋና ጸሐፊውን እንዳስደሰተ መግለጫው አውስቷል። አስከትሎ መግለጫው እነዚህ ንግግሮች የተከናወኑት ዋና ጸሐፊ አንቶኒዮ ጉቴሬሽ በትግራይ ክልል በሀገር ውስጥ ለተፈናቀሉና በስደተኞች መጠለያ ለሚገኙ ተጎጂዎች ሰብአዊ እርዳታ ገለልተኝነትና ዘላቂነት ባልተለየው መንገድ ያለ እንቅፋት የሚደርስበት ሁኔታ እንዲመቻች ባደረጉት ጥሪ መሰረት እንደሆነ ገልጿል። የዓለም የጤና ድርጅት ወደ ቻይና ያሰማራቸው ዓለም አቀፍ ሳይንቲስቶች ውሃን ከተማ የሚገኝ አንድ የቫይረስ ምርምር ላቦራቶሪ መጎብኘታቸው ተገልጿል። የምርምር ማዕከሉ የኮቪድ-19 ምንጭ ሳይሆን አይቀርም ተብሎ ሲጠረጠር የቆየ ነው። ሳይንቲስቶቹ ውሃን ቪሮሎጂ ኢንስቲትዩት በተባለው ተቋም ለሶስት ሰዓት ተኩል ያህል መቆየታቸውን የተገለጸው በዚያ ይጠባበቁ የነበሩ ጋዜጠኞች ተመራማሪዎቹን ሳይንቲስቶች ምን አገኛችሁ ብለው ጥያቄ ሲያቀርቡላቸው አንደኛይቱ ተመራማሪ ከተሳፈሩበት መኪና ላይ በጣም ትኩረት የሚስቡና ብዙ ጥያቄ የሚያጭሩ ነገሮች አሉ ሲሉ መልስ ሰጥተዋል። የውሃኑ ተቋም የመጀመሪያው ቫይረስ ከዚያ ማዕከል ነው አምልጦ የወጣው የሚል የመላምት ጥርጣሬ ሲቀርብበት እንደነበረ የሚዘነጋ አይደለም። ብዙዎች ሳይንቲስቶች መላምቱን አልተቀበሉትም። አንዳንዶች ግን ቫይረሱ በሰው ላይ አደጋ ሊያስከትል ይችል እንደሆነ ለመመርመር ከዱር እንስሳት ላይ ተወስዶ ገብቶ አምልጦ ሊሆንም ይችላል ብለው ይጠረጥራሉ። በሌላ የኮቪድ-19 ዜና አስትራዘኔካና ኦክስፎርድ ዩኒቨርሲቲ በትብብር የቀመሙት የኮሮና ቫይረስ ክትባት ቫይረሱን መተላለፍ በሁለት ሶስተኛ ሊቀንስ መቻሉን ዩኒቨርሲቲው ዛሬ ይፋ ያደረገው ሪፖርት አመለከተ። ጥናቱ የአቻ ግምገማ ያልተደረገበት ቢሆንም የብሪታንያ የጤና ሚኒስትር ማት ሃንኮክ የተገኘው ውጤት ጥሩ ዜና አብስሮልናል ሲሉ ለቢቢሲ ገልጸዋል። ክትባቱ ዕድሜያቸው በገፋ ሰዎች ላይ ምን ያህል ውጤታማነት እንዳለው በቂ አሃዛዊ መረጃ የለም በማለት የሌሎች የአውሮፓ ሀገሮች ባለስልጣናት በቅርቡ ነቀፌታ ሲሰነዝሩበት ቆይተዋል። የፈረንሳይ የጤና ባለስልጣናት ክትባቱ ከ65 ዓመት በታች ለሆኑ ብቻ እንዲሰጥ አሳስበዋል። ቤልጅየምም በበኩሏ ከ55 ዓመት በታች ላሉ ብቻ እንዲሰጥ ነው ያሳሰበችው። የኦክስፎርዱ ክትባት ሙከራ ዋናው ኃላፊ አንድሩ ፖላርድ በሰጡት ቃል ምን ያህል ውጤታማ እንደሆነ በትክክል የሚያሳይ በቂ አሃዛዊ መረጃ ባይኖርም እድሜያቸው በገፋ ሰዎች ላይ ጥሩ የሰውነት መከላከያ እንደሚፈጥር ግን አውቀናል ነው ያሉት። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና ወደ አፍሪካ ስናመራ ማላዊ ከባድ የኮቪድ-19 ወረርሽኝ አገር ሽቶባት ትልቅ ችግር ላይ እንዳለች ተጠቁሟል። የሕሙማንን ሕይወት ከሞት ለመታደግ የፕሬዝደንቱ መኖሪያ ቤትና ብሔራዊ ስቴዲየሙ ወደ ሆስፒታልነት እንደተቀየሩ ነው የተዘገበው። አስተዳደሩን ከያዙ ገና አንድ መንፈቅ ብቻ የሆናቸው ፕሬዝደንት ላዛረስ ቻክዌራ በዚሁ በጥር ወር ውስጥ ሁለት የካቢኔ ሚኒስትሮቻቸውን በኮቪድ-19 ምክንያት አጥተዋል። ከችግሩ ከባድነት የተነሳ በመላ ሀገሪቱ አስቸኳይ ሁኔታ ታውጇል። በበሽታው ሳቢያ ለሞቱ ሁለት ሚኒስትሮች የሦስት ቀን ሀዘን ወቅትም ታውጇል። ጉዳዩ በፈጠረው ድንጋጤ የቫይረሱን መዛመት ለመቆጣጠር የታለሙ በርካታ መመሪያዎች እንደወጡ ነው የታወቀው። ደቡብ አፍሪቃ ላይ የተከሰተው በይበልጥ ተላላፊ የሆነው የኮሮና ቫይረስ ዝርያ የጤና ስርዓቷ ደካማ ወደ ሆነው ወደ ማላዊም እንደገባ ተረጋግጧል ተብሏል። የሚያንማር ባለስልጣናት በእስር ላይ በሚገኙት የሀገሪቱ ርዕሰ ብሔር አውንሳን ሱቺ ላይ የገቢና የወጪ ንግድ ሕግ ተላልፈዋል በሚል ክስ እንደከፈቱባቸው ተሰማ። ሳንሱቺ ለሁለት ሳምንታት ታስረው እንዲቆዩ ትዕዛዝ መሰጠቱን የብሔራዊ ዲሞክራሲ ሊግ ፓርቲያቸው የህዝብ ግንኙነት ኃላፊ ባወጡት መግለጫ አስታውቀዋል። ስልጣኑን የተቆጣጠረው የጦር ሰራዊቱ አንሳን ሱቺን ከፕሬዚደንቱ ዊን ማይንት እንዲሁም ከሌሎች መሪዎች ጋር ሰኞ እለት በቁጥጥር ስር እንዳዋላቸው ይታወሳል። በበርካታ የሀገሪቱ አካባቢዎች ያሉ የፓርቲው ቢሮዎች በጸጥታ ኃይሎች እንደተበረበሩም የፓርቲው የህዝብ ግንኙነት ኃላፊ ጨምረው አስታውቀዋል። በኢንዱስትሪ የበለጸጉት ሀገሮች ቡድን ጂ ሰባት የውጭ ጉዳይ ሚኒስትሮች የሚያንማሩን መፈንቅለ መንግስት አውግዘዋል። የጦር ኃይሉ አስቸኳይ ጊዜ አዋጁን እንዲያነሳም ጠይቀዋል። ለከፋ ችግር ተጋላጭ ለሆኑት የሀገሪቱ ዜጎች ሰብዓዊ እርዳታ እንዲገባ እንዲፈቅዱም የጂ ሰባት ሚኒስትሮች ጠይቀዋል። በህዳር ወር የተካሄደው ምርጫ ውጤት መከበር አለበት፣ ፓርላማውን በአስቸኳይ ሊከፈት ይገባል ሲሉ ሚኒስትሮቹ ጨምረው አሳስበዋል። ዛሬ በመላ ሀገሪቱ በ ሰላሳ ከተሞች በሚገኙ ሰባ ሆስፒታሎች ና የጤና ጣቢያዎች የሚሰሩ ሰራተኞች መፈንቅለ መንግስቱን በመቃወም የስራ ማቆም አድማ መጥተዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተሰናባችው የፕሬዚደንት ዶናልድ ትራምፕን ጥብቅ የኢሚግሬሽን ፖሊሲዎች ለማስወገድ የሚያስችሉ ማስፈጸሚያ ትእዛዞችን ፈርመዋል። በዩናይትድ ስቴትስና ሜክሲኮ ድንበር ላይ የተነጣጠሉ ቤተሰቦችን ለማገናኘትም የሚሞክሩ ሲሆን ባይደን በፊርማ ሥነ ሥርዓቱ ላይ በሰጡት ቃል አዲስ ሕግ እያወጣው ሳይሆን መጥፎ ፖሊሲዎችን እየሰረዝኩኝ ነው ብለዋል። ፕሬዚደንት ባይደን ከሁለት ሳምንታት በፊት አስተዳደሩን እንደተረከቡ በጥቂት ሰዓታት ውስጥ የቀደሙት ፕሬዚደንት ዶናልድ ትራምፕ በ16 ቢሊዮን ዶላር ወጪ በሜክሲኮ ድንበር ላይ ያስጀመሩት የአጥር ግንባታ እንዲቆም ትዕዛዝ መስጠታቸው የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ የለ ሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡ ጥር 26 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በትግራይ ክልል ውስጥ በተካሄደው ጦርነትና ቤንሻንጉል ጉሙዝ መተከል ዞን ውስጥ በተደጋጋሚ በተፈጸሙ ጥቃቶች ለተጎዱ ወገኖች ሰብአዊ ድጋፍ እየደረሰ መሆኑን የሰላም ሚኒስቴር ገልጠዋል። የአስቸኳይ ጊዜ ምላሽ ሰጪ የሚኒስትሮች ኮሚቴ እየተከታተለው የሚገኘውን የሰብአዊ ድጋፍና መልሶ ግንባታ ስራ አስመልክቶ ዛሬ ለጋዜጠኞች መግለጫ የሰጡት የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ትግራይ ክልል ውስጥ ከሁለት ሚሊዮን 500 ሺህ በላይ ሰው አፋጣኝ እርዳታ እንደሚያስፈልገውም ተናግረዋል። ትምህርት በተቋረጠባቸው አካባቢዎችም መልሶ ለማስጀመር መንግስት እየሰራ መሆኑን ሚኒስትሩ አመልክተዋል። በጋዜጣዊ መግለጫው ላይ የተገኘችው ጸሐይ ዳምጠው ተከታዩን ዘግባለች። ትግራይ ክልል ውስጥ የዕለት ደራሽ ድጋፍ ሁለት ሚሊዮን ተኩል ሰው እርዳታውን ለማድረስ መንግስት ከያዘው ጥረት ጋር መንግስታዊ ያልሆኑ ድርጅቶችም እየተሳተፉ መሆናቸውን የሰላም ሚኒስትሯ ሙፍሪያት ከሚል ገልጸው እስካሁን አንድ ሚሊዮን ስድስት መቶ ሺ ለሚሆን ሰው ከሶስት መቶ አምስት ሺ በላይ ኩንታል እህል መድረሱን ተናግረዋል። ከአልሚ ምግብ ጋር የተያዙ እንዲሁም ዘይትና ሌሎች ጉዳዮችን ጨምሮም አብሮ እየተጓጓዘ ነው ያለው። ከዚህ አንጻር ቅድሚያ ሴቶችና ከአምስት አመት በታች ለሆኑ ህጻናት ለመስጠት ተሞክሯል። እስካሁን ባለው በዩኒሴፍ አማካይነት ወደ 2029 ኩንታል ገደማ ለማሰራጨት ተሞክሯል። ከዚህ 35267 የሚሆኑ ዜጎችን ተደራሽ ለማድረግ ተሞክሯል። ስንዴ፣ ዘይት የመሳሰሉ የእህል አቅርቦቶችን ለማቅረብ ጥረት እየተደረገ ነው ያለው። ለደራሽ እርዳታ በዚህ መልኩ እየሄደ ነው ያለው። አቅርቦትም እንዲኖር ከማድረግ አንጻር ከንግድ ኢንዱስትሪና ከኮኦፕሬቲቭስ ጋር በጋራ በመሆን እርዳታ ብቻ ሳይሆን በሽያጭ ሊቀርቡ የሚችሉ የተለያዩ ሸቀጣ ሸቀጦችን ለማቅረብ የተጀመሩ ጥረቶች ከመኖራቸው ጋር ተያይዞ ገዝቶ ለመጠቀም የሚያስችል ጅምር መኖሩ ይህንን ጫና ለመቀነስ ያስቻለ መሆኑን ገምግመናል። ከእለት እርዳታው በተጨማሪ 220 ሜትሪክ ቶን እህል በጥምረትና 69 ሜትሪክ ቶን እህል ለሴፍት ሬት ተረጂዎች ለማድረስ መንግስት እየተንቀሳቀሰ መሆኑንና እህል ነክ ያልሆኑ ድጋፎችም እየተላኩ መሆኑን ሚኒስትሯ አገልጿል። እህል ነክ ያልሆኑ የተለያዩ አቅርቦቶችም አሉ። እነዚህም የለደራሽ እርዳታው አካል ሆኖ ተወሰነ ለማሰራጨት ተሞክሯል። በዚህ ረገድ በቂ መጠን እንዲኖር ለማድረግ የሚያስችል ሰፊ ስራ ከመንግስታዊ ያልሆኑ ድርጅቶችና ከዩኤን ኤጀንሲስ ጋር በቅርበት እየሰራ ነው ያለ ነው ያለውን ቁጥር ያህል የሚመጥን አቅርቦት ያስፈልጋል። እየተሰራ ነው ያለው። በቀጣይ ጊዜያት የተሻለ ውጤት ይገኛል ብለን ከምንጠብቃቸው ጉዳዮች ውስጥ አንዱ ነው። አንድ ሚሊዮን ብር ወጪ የመድኃኒትና የሕክምና አቅርቦት ለማድረስ ጥረት መደረጉንና መንግስታዊ አገልግሎቶችን የማስጀመር ስራ እንደቀጠለ ሚኒስትሯ አስረድቷል። የጤና ተቋማት፣ የትምህርት ተቋማት እና የውሃ አቅርቦት ጋርም እንደዚሁ የተጀመሩ ስራዎች አሉ። ጤና እስካሁን ሰባ አንድ ሚሊዮን ገደማ የሚገመት ወጪ አውጥቶ የመድኃኒት አቅርቦት ለማቅረብ ተችሏል። የውሃ አገልግሎትም፣ የውሃ መሰረተ ልማቶች የተጎዱባቸው ቦታዎች አሉ እነዚህ ቦታዎች መሰረተ ልማቶቹ ተጠግነው ወደ ስራ እስኪመለሱ ጊዜ ድረስ በቦቴ ውሃ የማቅረብ ስራ ለመስራት ጥረት እየተደረገ ነው ያለ፣ ይሄ ይበልጥ ተጠናክሮ መቀጠል ይኖርበታል። ከፍላጎቱ ጋር የሚጣጣም እንዲሆን ከማድረግ አንጻር ተጨማሪ ስራ የሚጠይቀን መሆኑ ተለይቶ ወደ ተግባር ተገብቷል። አንደኛው ከደሞዝ አከፋፈል ጋር የነበረ ጉዳይ ነው። ተደራሽ መሆን አልተቻለም። በነበረው የባንኮች አገልግሎት መስጠት ያለመቻል፣ የእንቅስቃሴዎች ቀለል ያሉ አለመሆን ጋር ተዳምሮ እንዲህ አይነት ችግር ነበር። የነበረውን ችግር ለመፍታት ከመከላከያ ሰራዊት ጋር በጋራ ተኩኖ ለመድረስ አስቸጋሪ የሆኑ ቦታዎች በሄሊኮፕተር ጭምር ታግዞ ለሰራተኞች ደሞዝ የማድረስ ስራ ተጠናክሮ የቀጠለበት ሁኔታ አለ። መንግስታዊ አገልግሎቶችም በዚሁ ልክ ተጠናክረው መጀመር የሚያስችል የቅድመ ዝግጅት ስራዎች እየተሰሩ ከመሆናቸው ጋር ተያይዞ ሁኔታው መሻሻል እያሳየ እንደሆነ ትምህርት ለማስጀመር እንቅስቃሴ እየተደረገ መሆኑን ያመለከቱት ወይዘሮ ምፍሪያት የጸጥታ ኃይሉም እንዲጠናከር እና ወደ ስራ እንዲመለስ መደረጉ ውጤት እየታየበት ነው ብለዋል። በሌላ በኩል በቤኒሻንጉል ጉሙዝ መተከል ዞን ውስጥ በተፈጸሙ ጥቃቶች ሳቢያ ችግር ውስጥ ለሚገኙ ከአንድ መቶ አራት ሺህ በላይ ተፈናቃዮች ሰብአዊ ድጋፍ ለማድረስ እየተሰራ መሆኑን ሚኒስትሩ ገልጿል። በተከል አካባቢ ከ2012 ጀምሮ የሰላም ሚኒስቴርና አደጋ ስጋት ስራ አመራር ኮሚሽን በጋራ በስፋት ስንሰራቸው የነበሩ ስራዎች አሉ። ለስድስት ዙር ያህል እርዳታ ለማድረግ ተሞክሯል። 2012 ጀምሮ እስከ ጥቅምት ባለው ጊዜ በቅርቡ ደግሞ ህዳርና ታህሳስ ላይ የታጠቁ ኃይሎች በከፈቱት ጥቃት ስድስት ከሚሆኑ ወረዳዎች ወደ መቶ አራት ሺ ዘጠኝ መቶ ሀምሳ አምስት ገደማ ዜጎች ተፈናቅለዋል። በሀውስ ወልድ አስራ ሰባት ሺ ስልሳ ገደማ ማለት የተለያዩ እርዳታዎችን ለማድረስ ተሞክረዋል። ወደ ሀያ ሶስት ሺ ሰባት መቶ አስራ ስምንት ገደማ ከአምስት አመት በታች የሆኑ ህጻናት ይገኛሉ። እንዲሁም አራት ሺ ዘጠኝ መቶ ሰማኒያ አንድ ገደማ አጥቢ እናቶች ይገኛሉ። በእንደዚህ አይነት አስቸጋሪ ሁኔታ ለየት ያለ ድጋፍ የሚያስፈልገው ስለሆነ ትኩረት የሚሰራ ነው የሚሆነው አልሚ ምግብና መሰል እርዳታዎችም ለእናቶች ና ህጻናት ቅድሚያ በመስጠት ሌሎቹ ሌላው መደበኛ የእርዳታ አይነት መጠቀም ስለሚችሉ ይሄን ያህል ቁጥር ያለው እርዳታ የማድረሱ ስራ ተጠናክሮ እየቀጠለ ነው ያለው። ይሄ ምግብ ነክ የሆኑ ና ምግብ ነክ ያልሆኑ ሁለቱም አይነት እርዳታዎች የማድረስ ስራ እየተሰራ ነው። መተከል ዞን ውስጥ ከሚገኙት አንድ መቶ ሰማኒያ ሶስት ቀበሌዎች ከሰላሳ ሁለቱ በስተቀር አብዛኛዎቹን ከታጣቂዎች የማጽዳት ዘመቻ መከናወኑን የገለጹት ሚኒስትሯ በቀሪዎቹም ውስጥ ጥፋት የሚያደርሱ ኃይሎችን ለማጣራት እየተሰራ ነው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም ፀሐይ ዳምጠውን ለዘገባው አመሰግናለሁ። ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። ኢትዮጵያ የቡድን ሀያ አባል አገሮች ባለፈው ህዳር ወር ያወጡት የጋራ ማዕቀፍ ስምምነት ተጠቃሚ ለመሆን የቀረበውን እድል በደስታ መቀበሏን የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ለአሜሪካ ድምፅ ተናግረዋል። በኢትዮጵያ ውሳኔ ባለፈው አርብ ብዥታ ፈጥሮ የነበረው ያሉት የኢትዮጵያ ዩሮቦንድ ግዢ ገበያም መንግስት ፍላጎቱን ከገለጠ በኋላ ባለፉት ሁለት ቀናት መረጋጋቱን አስታውቀዋል። ዶክተር ኢዮብን ያነጋገረው ደረጀ ደስታ ነው፣ እንደሚከተለው ያቀርበዋል። ኢትዮጵያ በ2014 መበደሪያ የሆናት ዘንድ ለሸጠችው የአንድ ቢሊዮን ዶላር ቦንድ በየዓመቱ ከ62 ሚሊዮን ዶላር በላይ ወለድ ትከፍልበታለች። የኢትዮጵያ ዩሮ እና አንዳንዶቹም ዘንድ ዶላር ቦንድ እየተባለ ተፈራርቆ የሚጠራው ቦንድ የሚገዙት ዓለም አቀፍ ኢንቨስተሮች ኢትዮጵያ ሰሞኑን ብድርና እዳዎቿን እንደገና ለማገላበጥና ለመመርመር አቅዳለች የሚለውን ወሬ መናፈሱን ሰምተው መደናገጣቸው ሲዘገብ ሰንብተዋል። የወሬው ምንጭ የኢትዮጵያ መንግሥት ኮቪድ-19 ያሳደረበትን ሁለቱን ጫና ለመቋቋምና ኢኮኖሚውን ማሻሻያ ለመደገፍ የቡድን ሀያ አባል አገራት ባለፈው ዓመት ህዳር ያወጡትን የጋራ ማዕቀፍ ለመጠቀም ፍላጎት ማሳየቱ መሆኑም ተነስቷል። የገንዘብ ሚኒስትር ደኤታው ዶክተር ኢዮብ ተካልኝ ለአሜሪካ ድምጽ ራዲዮ እንደተናገሩት ኢትዮጵያ አጠቃላይ የእድገት አቅም ጋር በተያያዘ መልክ ከዓለም አቀፍ የፋይናንስ ገበያው እንደየአስፈላጊነቱ ተጨማሪ ሀብት ማሰባሰብ የሚያስችላትን መንገድና አማራጭ ሁሉ ከመጠቀም ወደኋላ እንደማትል ይናገራሉ። በ እዚህ ረገድ በቅድሚያ የቡድን ሀያ አባላት የፋይናንስ ምንጮችን በማመቻቸትም ሆነ የዕዳ ሸክምን በማቅለል በኩል ስለዘረጉት የተለያዩ እድሎች አጀማመር እንደሚከተለው ያስረዳሉ። ቡድን ሀያ አባል ሀገራት ባለው ወቅት ከኮሚሽኑ ጋር ተገናኝቶ ለታዳጊ ሀገሮች እዳ ከመክፈል ይልቅ ትንሽ ረፍት አግኝተው ኮቪድን በመከላከል እና በሌሎች ማህበራዊ ጉዳዮች ላይ ደስ እንዲያደርጉ የእዳ ክፍያ ማቆም ሞረታሪ የምንለው እዳ የሚከፈልበትን ጊዜ የምጠኝ ወር የሶታ እየሰጠው ነበር። ከዛ በኋላ እንደገና አራዝሞታል። ባለፈው ኖቬምበር ላይ ደግሞ የጂ ትዌንቲ ሀገሮች እንደገና ተገናኝተው አንድ የተለየ ሀሳብ ይዘው መጡ። ኛው የፓሪስ ክለብ አባላትና ከዛም ውጭ ያሉ ሀገራት ያሉበት ነው። ወጥ የሆነ እና በተለይ በአይ ኤም ኤፍ የሚደገፍ የዕዳ ማሻሻያ ውስጥ ያለች እና ተጨማሪ የዕዳ ሪሌሽን የሚያስፈልጋቸው ሀገሮች የዕዳ ማስተካከያ መደረግ ያለበት በአንድ ሀገር ወይም በሁለት ሀገር ሳይሆን ሁሉንም ሀገራት በጋራ የሚያደርጉት ወጥ አቀፍ ያስፈልጋል ብለው ቅድም ያነሳውን ኮመን ፍሬምወርክ የተባለውን አወጡ ማለት ነው። ግን በላይ ሲያወጡ ለዚህ ኳሊፋይ የሚያደርጉ ሀገሮች በጣም ስትሪንግንት ክራይቴሪያ እንደ አጋጣሚ ሆኖ በአጠቃላይ የሀገር በቀል ኢኮኖሚ ማሻሻያችን ውስጥ የቀረጽናቸው ማሻሻያ ስራዎች ወይም ደግሞ በዓለም አቀፍ ፋይናንስ ተቃውም እና ዓለም ደገፈ እንዳለ ታውቃለህ። ይህን ፍሬምወርክ ስናየው ለኢትዮጵያ በጣም በጣም ጥሩ ፍሬምወርክ ነው። ዶክተር ኢዮብ የቡድን ሀያ ማዕቀፉ አገሪቱ ያላትን እዳዎች ከሁሉም አገራትና አበዳሪ ተቋማት ጋር በአንድ መድረክ እንድትገናኝ የሚያደርጋት መሆኑን ተናግረዋል። ይህ እድል ለብዙዎቹ አገራት የማይደርስ መሆኑን ገልጸው ለዚህ እድል ከታጩ አገሮችም ውስጥ ኢትዮጵያና ምናልባትም ዛምቢያ ብቻ እንዳሉበት በመገናኛ ብዙኃን መጠቀሱም በዚህ የተነሳ መሆኑን አስታውቀዋል። በገንዘብ ምስል ጥያቄው ሲቀርብ

ስለሚደርስ ለማድረግ አጠቃላይ ኢኮኖሚያችንን ለማሳደግ ተጨማሪ ራፍ ከሚሰጠን ስለሚሆን ይህን መጠቀም እንፈልጋለን ብለን እንጠይቃቸዋለን። አሁን በዚህ ሳምንት ይህን ጥያቄ እናቀርባለን። ይህንን የኢትዮጵያ ጥያቄና ውሳኔ ተከትሎ ባለፈው አርብ ብዥታ ፈጥሮ የነበረው የኢትዮጵያ ዩሮ ቦንድ ግዥም መንግስት ፍላጎቱን ከገለጸ በኋላ ባለፉት ሁለት ቀናት ገበያው መረጋጋቱን ገልጸው ስጋቱም ከምን እንደመነጨ አስረድተዋል። ከዛ ጋር ተገናኝቶ ግን ይሄ ወጥ ፍሬምወርክ እንደ ሀገራት ብቻ ሳይሆን ፍሬምወርክ ሲሰራ የግሉንም ሴክተር ይጨምራል የምትል አረፍተ ነገር አለች። እሷን ስለሚያውቁ ሚሊየን ዩሮ ቦንድ እንዳለ እዛ ዩሮ ቦንድ ላይ ኢንቨስት ያደረጉ ትክር ተዋናዮች ኢትዮጵያ መንግስት ዳውን አልከፍልም፣ ይህንም በሁሉ ሊተው ነው ወይ ዲፎልት ሪያት ነው የሚል ስጋት ፈጥሮባቸው ባለፈው አዋር ትንሽ ግርታ ነበር። ይህን ያጣራ የፕሬስ መግለጫ አወጣን። እኛ ይህንን አዲሱን ማዕቀፍ መጠቀም እንፈልጋለን፣ ነገር ግን ይህን የምንጠቀመው አጠቃላይ የኢትዮጵያን የእርገት አቅም ስሉ ካለም አቀፍ የሆነ የተገበ ያውም እንደ አስፈላጊነቱ ተጨማሪ ሀብት ማሰባሰብ ይገባል። ማሰባሰብ የሚያስችለን መልኩ የሚጠቀመው የሚለውን ነገር ያሰጠን ያው ዛሬ እንዳየው ትላንትም ገበያው ተረጋግቷል። ግን ለኢትዮጵያ እንደ ትልቅ ድል ነው የምናየው። ተሳቶልን በትልቁ ሳቸው ማድረግ ከቻልን ተጨማሪ ሀብት አገኘን ማለት ነው ኢንቨስት ለማድረግ ኢኮኖሚ ላይ። ባለፈው ሳምንት የኢትዮጵያ የሚኒስትሮች ምክር ቤት በአካሄደው ዘጠና አምስተኛ መደበኛ ስብሰባ ከአመታት በፊት ተጀምረው በነበሩት አብዛኞቹ ሜጋ ፕሮጀክቶች ስም ከአገር ውስጥና ከውጭ ሀገር በብድር የተወሰዱትን ገንዘብ የፕሮጀክቶቹ ባለቤት የሆኑት የመንግስት ድርጅቶች መክፈል አልቻሉም የሚል መግለጫ አውጥቶ ነበር። ምክር ቤቱ በመግለጫው ይህ you <laughs> አገሪቱ ለገጠማት የኢኮኖሚ ስብራት አንድ ክፍል መሆኑን ጠቅሶ የዕዳ ጫናቸውን ለማቃለል ተወያይቶ የውሳኔ ሀሳቦችን ማስቀመጡን ገልጿል። ስለ ውሳኔዎቹ ምንነት እንዲነግሩን የጠየቅናቸው የኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ የሚቀጥለውን ማብራሪያ ሰጥተውናል። ሶሽ ምክር ቤት ምንድን ነው የወሰነው? አንደኛ ይሄ የልማት ድርጅቶች ወስና ድርጅቶች ያከማቹት የዕዳ ጫና ማቃለል እንዲቻል ሶስት አንኳር አንኳር ውሳኔዎችን ወስኗል። ሰዎች አሉ ግን ዋና ዋና ፓርቲክላ አድማቸው የሚጠቅመው አንዱ ይሄ የተከማቸው ዕዳ የተቋማቱን ባላንስ ሺት ባየ መልኩ የተወሰነው ተቋማቱ አሰራራቸውን አስተካክለው እየከፈሉ እንዲቀጥሉ የተወሰነውን ግን ከተቋማቱ አቅም በላይ የሆነውን ግን ሌላ የተለየ ቬሄክል አቋቁሞ መንግስት፣ በዛ በኩል ማን የሚደረግ ወደ ገንዘብ ሚኒስቴር ከተቋማቱ ሂሳብ ላይ ተነስቶ ወደዚህ ተቋም እንዲዞር አድርጓል ማለት ነው። ይሄ ማለት ለምሳሌ የኢትዮ ኢንጂኒሪንግን ብታነሳ ወይም የኢትዮጵያ ኮርፖሬሽን ብታነሳ ወይም የኢትዮጵያ መብራት ኃይልን ብታነሳ በጣም የተሻለ ባላንስ ሺት ኖሯቸው ማለት ነው። ሁለቱም ያለባቸው ሁኔታ ወደዚህ ስለዞረ ተቋማቱ አሁን የዳቂያ ያለባቸው ተቋማት ሳይሆኑ ባላንስ ሺት ያላቸው ተጨማሪ ፕሮጀክት መስራት የሚችሉ አዋጭ የሆነ ፕሮጀክት ሀሳብ ካለ ከሀገር ውስጥም ከውጭ መበደር የሚያስችል የተሻለ ሳራዙ ተቋማት ሆነዋል። ሁለተኛው የውሳኔ አካል እነዚህ ተቋማት በጣም ጥልቅ የማሻሻያ ስራ ውስጥ እንዲገቡ ነው የወሰነው። ለእያንዳንዱ ተቋም ገንዘብ ሚኒስቴር የሚያወጣው ኬ ፒ አይ መስፈርት ይወጣላቸዋል ተቋማቱ የተለያዩ ማሻሻ ስራዎችን የሚሰሩ ሆነ በየዓመቱ የሚሰጣቸው ሻ ስራ ይሰራሉ። ለምሳሌ አንዳንዶቹ ተጨማሪ ትርፋማ መሆን አለባቸው። አንዳንዶቹ አዳዲስ የቢዝነስ አሰራር ኢንትሮዲስ ማድረግ አለባቸው ኳር ኩባንያ ሳል ለምሳሌ የጀመራቸውን ፕሮጀክቶች መጨረስ፣ ወደ ግል የሚዞሩ ወደ ግል ለማዞር የኢትዮጵያ የመብራት ኃይል አስፈላጊ የሆኑ የአሰራር ማሻሻያዎችን ማድረግ፣ ኮርፖሬት ጎቨርናንሱን ማሻሻል የሚሳስሉ መፈጠን ያለባቸውን ኬፒአይ አስቀምጦላቸዋል። ሶስተኛ ውሳኔ የሚቋቋሙ አዲሱ ተቋም የተቋማቱን እዳ መውሰድ ብቻ ሳይሆን የተሻለ ዋጋ ሊያወጡ የሚችሉ የተቋማት ሀብቶች ካሉ ውጤታማ በሆነ ስራ ላይ መዋል እንችል ኢንቨስትመንትል አላፊ ስጥታል ማለት ነው። በጥቅሉ ተነሳው እነዚህም ሶስት አንኳር አንኳር ውሳኔ አምስት መቶ ሰባ ቢሊየን ብር እዳ ስላለባቸው ተቋማት የእዳ መጠን የተጠየቁት ሚኒስትሩ ሌሎች ነገሮችን ሁሉ ጨምሮ ኢትዮጵያ ያለባት እዳ ከአጠቃላይ ገበያዋ አንጻር ስልሳ ከመቶ የማይሆን ነው ብለዋል። ይህ ከሌሎች አገሮች ጋር ሲነጻጸር ዝቅተኛ መሆኑን በመግለጽ ኢትዮጵያ አሁንም ትልቅ የመበደር አቅም ያላት አገር መሆኗን ተናግረዋል። አድማጮቻችን፣ ዶክተር ኢዮብ በዚህ ዙሪያ የሰጡን መልስና ሙሉ ዘገባውን በድረገጻችንና ማህበራዊ ሚዲያዎቻችን መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጃ ደስታን ለዘገባው አመሰግናለሁ። አቶ ጀዋር መሐመድ፣ አቶ በቀለ ገርባ እንዲሁም የኦሮሞ ነጻነት ግንባር አመራር አባላት የሆኑት ኮሎኔል ገመቹ አያና እና ሌሎችም ምስረኞች እስር ቤት ውስጥ ይደርስብናል ያሉትን ችግርና የፖለቲካ ሁኔታ በመቃወም የረሃብ አድማ ላይ መሆናቸው ተገለጠ። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳዩን በመመርመር ከሚመለከታቸው አካላት ጋር መወያየቱን አስታውቋል። ሙክታር ጀማል ዝርዝሩን ይዟል። በቃሊቲ ማረሚያ የሚገኙትን አቶ ጀዋር መሐመድና አቶ በቀለ ገርባ የረሃብ አድማ ካደረጉ ዛሬ አንድ ሳምንት እንደሞላቸው ተገልጿል። የድርጅታቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ስለ ታሳሪዎቹ የረሃብ አድማ ተከታዩን ለአሜሪካ ድምፅ ተናግረዋል። እስር ቤት ቤተሰቦቻችን ይጉላላሉ ብዙ ጊዜ ይቆማሉ። እሱ ሻሻል ነው። የኦነግ አመራር አባል ኮሎኔል ገመቹ አያና ከባድ ወንጀል የሰሩ ሰዎች ቤት ነው ወስዶ ያሰሩት እና እሱ ከዚህ በፊት ብዙ ፖለቲካ እስረኞች የተደበደቡበት እና የተጎዱበት ስለሆነ እዛ ቦታ መታሰር የለበትም ከዛ ይቀየርለት የሚል ነው። ሄጄ ለመጠየቅ ሞክሬ ነበር። እንዳውም ሄድኩት፣ እንዲበሉ ነው መጠየቅ አይቻልም ካልህግ ስላሉ ትቼ ተመለስኩ። በቤተሰብ በኩል በግብ አይቀበሉም ላይ መሆናቸው ይታወቃል። ራብ መሆናቸው ይታወቃል። በቂ መረጃ ያለን በሌላ በኩል በኦሮሚያ ፊንፊኔ ዙሪያ ልዩ ዞን ገላን የታሰሩ የኦሮሞ ነጻነት ግንባር አመራር አባላት ለሶስት ቀናት ዛሬ የረሃብ አድማ መቀጠላቸውን ነው ጠበቃቸው አቶ ቱሊባይሳ የሚናገሩት አንደኛው ሚካኤል ቦረ ነው፣ አቶ ከነሳ አያና የከፍተኛ የሆነ አመራሮች ከፍርድ ቤት ቀጠሮ የላቸውም። የህግ ሂደት ተቋርተው ኦልሞስት ተረስተው ወይም ተጥሎ ይገኛሉ ማለት ይቻላል። እዚህ ውስጥ በዋናነት የሚያነሱት ምንድን ነው? እስከ ዛሬ ድረስ ያለምንም ገብ መሰረት ታስረን ነው ያለ ነው። ከስር የተለቀቁ ነሳ ቢሳ ተመልሶ ያለምንም ጥያቄ በኦሮሚያ ፖሊስ ኮሚሽን ተይዘው ታስሮ እኛ ጋር መጥተዋል። ለሚቤኛ እነ ዳዊት አውደታ ፍርድ ቤት በነፃ ቢለቀቁም ዛሬም ድረስ አልተ ከእስር አልተፈቱም በሌላ በኩል ደግሞ የኮሎኔል ገመቸው ያና ማረሚያ ቤት ውስጥ ከያ በተገናኘ በጣም ከፍተኛ ችግር ውስጥ ነው ያለው። በሌላ በኩል ደግሞ የኦሮሞ ፖለቲካ ፓርቲዎችን ከፖለቲካ ሜዳሩ በማስወጣት ለሌሎች ሁኔታዎችን በመንግስት በማመቻቸት ላይ ይገኛል እና ይሄ በፍጹም ተቀባይነት የለውም። ተገና በሰላማዊ መንገድ የራብ አድማ በማድረግ ያለን ተቃውሞ ሰላማዊ በሆነ መንገድ ለመግለጽ ነው የምልነው ነው። በአጠቃላይ ግን መታወቂያ ያለበት ጤናቸው ሁኔታ በጣም በጣም በአስጊ ሁኔታ ላይ ነው ያለው። የኢትዮጵያ ሰብአዊ መብት ኮሚሽን በቃሊቲ ማረሚያ የሚገኙትን እስረኞች መጎብኘቱን ለቪኦኤ ጠቅሷል። የኮሚሽኑ የሰብአዊ መብት ጉዳዮች አማካሪ አቶ ኢማድ አብዱል ፈታ ከታሳሪዎችና ከማረሚያ ቤቱ አስተዳደሮች ጋር መነጋገራቸውንም ገልጸዋል። እስረኞቹ ያነሷቸው ጥያቄዎች ሰውነት ባለው በህግ ከተሰጣው ስልጣን አንጻር ማመልከት የሚችላቸውና የማይችላቸው ጉዳዮች አሉ። በዚህ መሰረት ኮሎኔል ገመቻ አያነ እያያዝበት መለከት አንድ የጉብኝታችን አላማ ነበረና፣ እስረኛ የነበረበትን ቦታ ተመልክተናል። በተወሰነ መልኩ እስረኛው የነበረበት ቦታ የማይመቹ እንደሆኑ አይተናል እና በዚህ መሰረት ከማረሚያ ቤቱ አስተዳደር ጋር ተነጋግረን የማረሚያ ቤቱ አስተዳደር እስከ ጥርሰ እስከ ሰዓት ድረስ እስረኛውን ወደ ሌላ ወደ ተሻለ የማቆያ ቦታ እንደሚያዛውር ቃል ገብቶናል። ሌላው ከስሜች መረጋገጥ ደቻል ነው። ቤተሰቦቻቸውና በነሱ ለመጠየቅ ለመጎብኘት፣ የነሱን ችሎት ለመከታተል የሚመጡ ሰዎችን በሚመለከት ቀደም ሲል ቅሬታ የነበራቸው መሆኑ ቢታወቱን የተወሰነ ጊዜ ታሶ የነበሩ ሰዎች መፈታታቸውን ቴክሶኞቹን ጭምር ለማረጋገጥ ችለናል። ግን ስቲል ያልተማለሱ ጥያቄዎች አሉ ስላሉ የረሀብ አድማውን እየቀጠሉ መሆኑን የተረዳ ነው። በታሳሪዎቹ አቤቱታ ላይ የኢትዮጵያ ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪ ኃላፊ አቶ አወል ሱልጣን ተከታዩም ብለዋል። ጠቅላይ አቃቤ ሕግ በአሁኑ ሰዓት ፐርፐዝ ምርጫም እየቀረበ ስለሆነ ጅ ፓርቲውን እንዳይገዳደሩ ወይም ደግሞ የመወዳደር አቅም እንዲያጡ እና እንዲቸገሩ ሆን ተብሎ ሰዎችን የማጣ የማሸናቀር ስራዎችን በመስራት ሂደት ውስጥ እጁ ደግሞ ይህን ተግባር ያልፈጸመ እንዳልሆነ ግን አሲሞች መናገር እችላለሁ። ክፍተቶች ሊኖሩ ይችላሉ። እነዚህ ክፍተቶችን የማረም ግን ኃላፊነት አለብን። አጠቃላይ ለምሳሌ ከሰማዊ ተለያየ ያዝገ ከአርባ ስምንት ሰዓት ፍርድ ቤት ከመቅረብ ጋር ሲያይዙ ምናምን ክፍተቶች ካሉ እነሱ ክፍተቶች በፍጹም የሉብንም ብሎ ለመናገር ኬዝ በኬዝ ማየት የሚያስፈልግ እሱ መርጃ በምሰጡ መሰረት አጣርተን ወደ እናንተ እንመልሳለን። ታጠራል በዚህ እንዳል የረሃብ አድማ ሊሆን ይችላል ሌላም ሰላማዊ የሆነ መልስ ለመተላለፍ የሚጠቀሙባቸው ዘዴዎች ካሉ እሱ ላይ ጠናይ ታ አልቀም እንዲህ ከዛ ውጭ ህግ እስካልተጣሰ፣ ወንጀል እስካልተፈጸመ፣ በሌሎች ላይ ጉዳት እስካልደረሰ፣ በሌሎች ሀሳብ መነፃነት መግለጽ፣ የመንቀሳቀስ፣ ሌሎችም መብቶች ላይ ተጽዕኖ ማድረግ እስካልቻለ ድረስ ጠቅላይ ታሪክ ማለት አይችልም። እዚህ ላይ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች ተከታዩም ከዚሁ ርዕስ ጋር የተያያዘ ነው። የኦሮሞ ነጻነት ግንባር ከፍተኛ አመራር አባል ኮሎኔል ገመቹ አያና እስር ቤት ውስጥ እየደረሰብን ነው ያሉትን ድርጊት ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው አቤቱታ ማሰማታቸውን ጠበቃቸው ገለጡ። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳም በኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት ቀርበዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በተፈጠረ ሁከትና ብጥብጥ ምክንያት ታስረው የቆዩት ኮሎኔል ገመቹ አያና ቀደም ሲል በሌላ መዝገብ ተመስርቶባቸው የነበረና እንዲቋረጥ የተደረገ የሽብርተኝነት ክስ የተቀሰቀሰባቸው መሆኑን ጠበቃቸው አቶ ሚልኪያስ ቡልቻ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጥር 24 2013 ዓ.ም የአቃቤ ሕግ ምስክሮችን ለመስማት መሰየሙንና ሂደቱን አቶ ሚልኪያዝ አብራርቷል። ቀሪ የአቃቤ ሕግ ምስክሮችን ለመስማት ነው መዝገቡ የተቀጠረው። ይሁን እንጂ አቃቤ ሕግ ፖሊስ ወስከላ ክልኝ ያለውን ደብዳቤ ይዞ ቀርበዋል ደብዳቤውም መጥሪያው የደረሰን ቅርብ ስለሆነ ምስክሮቻችንን መቅረብ ስላልቻልን ተለዋጭ ቀጠሮ ይሰጠን የምን ነው በአጭሩ በእኛ በኩል ይሄ ምስክር የሚሰማው አንደ ለአንደኛ ጊዜ አይደለም ተከሳሾች የዋስትና መብት ተነፍጎ ማረሚያ ቤት በሚቆዩበት የአቃቤ ህግ ምክንያት በቂም አይደለም ህጋዊም አይደለም የተፋጠነ ፍትህ የማግኘት መብታቸውን የሚጣረስ ስለሆነ ምስክሮቹ ሊታለፍ ይገባል የሚሰማው ምስክርነት ላይ ውሳኔ እንዲሰጥ እኛ እየጠየቅን ነው ይሁን እንጂ ችሎቱ ምስክሮቹ እንዲሰሙ ቀጠሮ የተሰጠው ለአንድ ቀን ብቻ ስላልሆነ ለአምስት ተከታታይ ቀናት በመሆኑ መጨረሻ ላይ የማያቀርቡ ከሆነ የሚሰጠው ብይን እንደተጠበቀ ሆኖ፣ ነገር ግን በተሰጠው ቀን ምስክሮቻቸውን ማቅረብ ከቻሉ እድላቸውን መጠቀም ይችላሉ በሚል ቀሪ ምስክር ካለ እንዲያቀርቡ ትዕዛዝ ሰጥተዋል። ኮሎኔል ገመቹ የእስር ቤቱ ውስጥ የሰብአዊ መብቶች ጥሰት ያቀረቡትን አቤቱታና ፍርድ ቤቱ የሰጠውን ትዕዛዝም ገልጿል። ፍርድ ቤቱ ፈቅዶለት አቤቱት አሁን አሰምተዋል። ቅሊንጦ ማረሚያ ቤት ሆኜ ጉዳይን እንዲከታተል ፍርድ ቤቱ ግልጽ ችሎት ላይ ትዕዛዝ ሰጥቶ የነበረ ሲሆን ነገር ግን ፖሊስ ከፍርድ ቤት ምንም ትዕዛዝ ሳይወስድ እኔንም ጥፋቴን ሳይነገረኝ ከቅልንጦ ማረሚያ ቤት በጉልበት መጥቶ ወስዶኝ ወደ ቃሊቲ ማረሚያ ቤት አዘዋውሮኝ እዛ ውስጥም ሶስት ዞኖችን አቀያይሮብኝ መጨረሻ ላይ ብቻዬን አንድ ታንክር የሚባል ዞን ውስጥ በጣም ከፍተኛ ወንጀል የሰሩና ከፍተኛ ዲስፕሊን እርምጃ የተወሰደባቸው ሰዎች የሚቀጡበት ብቻቸው የሚታሰሩበት ቦታ ነው። ሳይኮሎጂካሊ እና ፊዚካሊ ሰብአዊ በሆነ ያኳን ስጋት እንዲይዘኝ ያለ እንቅልፍ እንዲኖር ቤተሰብ እንዳያገኘኝ ጠበቆቹ ቶሎ እንዳያገኝ ሆን ብሎ በእኔ ላይ የተደረገ ደባ እና ሴራ ስለሆነ በቂ ምግብ አላገኝም። ከውጭ ተጨማሪ ምግብ አይገባልኝም። ያ ሁሉ ተፈጽሞብኛል። ስለዚህ ይሄ ድርጊት እንዲቆምልኝ እና ይህን ድርጊት የፍርድ ቤቱን ትእዛዝ ሳያከብሩ የሚፈጸሙ ኢሰብአዊነት የፈጸሙብኝ ፍርድ ቤቱ እርምጃ እንዲወስድባቸው፣ ፍርድ ቤቱም ግራ ቀኝ የቀረበውን ክርክር ሰምቶ ፍርድ ቤቱን ትእዛዝ በመጣስ እስረኞቹ ማረፊያ ቤት ከሚቆዩበት ወደ ሌላ ቦታ የወሰዱት ምክንያቱ ምን እንደሆነ ኢሰብዓዊ ድርጊት እየፈጸሙ አካላት መልስ እንዲሰጡበት ብሎ ተለዋጭ ቀጠሮ ሰጥተዋል ማለት ነው። በሌላ በኩል የኦኔግ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳ በኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት ቀርበው የነበረ ቢሆንም የአቃቤ ሕግ ምስክሮች ባለመቅረባቸው ለጥር ሀያ ስምንት ሁለት ሺ አስራ ሶስት አመተ ምህረት ተለዋጭ ቀጠሮ ተሰጥቷል። አቶ አብዲ የተከሰሱት ከአምስት አመት በፊት ከህወሓት ቡድን ጋር ግንኙነት ነበረው በሚል እንደነበር ጠበቃቸው ጠቁሟል። አቶ አብዲ ረጋሳ ከዚህ ቀደም ሱሉልታ ወረዳ ፍርድ ቤትን ጨምሮ በተለያዩ ችሎቶች ቀርበው በዋስ እንዲወጡ መብት ቢፈቀድላቸውም የኦሮሚያ ፖሊስ ኮሚሽን እንዳለቀቃቸው ጠበቃቸው ተናግሯል። ለአሜሪካ ድምጽ ጸሐይ ዳምጦ ከአዲስ አበባ ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። በውጭ ሀገር ከሚገኙ አብዛኞቹ የሀሳብ አብላዮች ጋር በትግራይ ክልል ንጹሐን ላይ የሚደርሰው ንጹሐን ላይ የሚደርሰው እንግልትና ንጹሐን ላይ የሚደርሰው እንግልትና በቶሎም ሰላም ሊመጣ ያለመቻሉ ከሚያሳስባቸው በስተቀር የህወሓት ቡድን በኢትዮጵያ የመከላከያ ሰራዊት ላይ ያደረሰውን ጭካኔ በሚገባ ይረዱታል ሲሉ አምባሳደር ፍጹም አረጋ ተናገሩ። በሌላ ዜና ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ለጋሾች በትግራይ ክልል በሙሉ ተንቀሳቅሰው አስቸ የምግብ እርዳታ ለሚያስፈልጋቸው ቁጥራቸው ሁለት ነጥብ ሶስት ሚሊዮን ለሚደርስ ኢትዮጵያውያን ተገቢውን እገዛ ማድረስ መቻል አለባቸው ሲል ጠይቀዋል። ዓለም አቀፍ ተቋማት በኢትዮጵያ ላይ ላላቸው ጥያቄ ምላሽ ለመስጠት በዩናይት ስቴትሱ የዓለም አቀፍ ጉዳዮች ጥናት ተቋም ለአትላንቲክ ካውንስል አማካኝነት በተዘጋጀው የበይነ መረብ ውይይት ላይ የተነሱ ጉዳዮችን መነሻ በማድረግ ከአምባሳደር ፍጹም አረጋ ጋር ያደረገችውን ቃለ ምልልስ ከሌሎች ተጨማሪ ሪፖርቶች ጋር አጣምራ ጽዮን ግርማ ሁለተኛውን ክፍል ዝግጅቷን ለምሽቱ እንዲህ አሰናድታዋለች። ትግራይ ክልል ውስጥ ከተከሰተው ሰብዓዊ ቀውስ ጎን ለጎን ተያይዞ የሚነሳው አሁንም በክልሉ ውጊያ መኖሩን ሲሆን ይህንን በተመለከተ ሰሞኑን ለዓለም አቀፉ የሰላም ፋውንዴሽን ከትግራይ ገጠራማ ቦታ ሆነው በስልክ ቃለ ምልልስ እንደሰጡ የተገለጸውን የቀድሞ የኢትዮጵያ መንግስት ባለስልጣን ሙልጌታ ገብረ ሕይወትን ቃል ጠቅሶ ኤፒ እንደዘገበው በትግራይ ክልል አሁንም ውጊያው መቀጠሉንና የኤርትራ ወታደሮች የአርሶ አደሩን ሰብል ካቃጠሉና ከዘረፉ በኋላ ኤርትራ ድንበር አካባቢ የሚገኙ ገበሬዎች በረሃብ መካከል መሆናቸውን ገልጸዋል። በቅርቡም ከፍተኛ የሰብአዊ ቀውስ ሊከተል ይችላል ሲሉ ስጋታቸውን አጋርተዋል። በዚህ ጉዳይ ላይ ከኤርትራ መንግስት ምን ምላሽ ማግኘት እንዳልቻለ አያይዞ አስፍሯል። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ለጋሾች ሙሉ ለሙሉ ትግራይ ክልል እንዲገቡ በሚጠይቀው ማሳሰቢያ አሁንም በትግራይ ክልል የተለያዩ አካባቢዎች ውጊያው እንደቀጠለ ገልጿል። ባለፈው ሳምንት ሐሙስ ጥር 20 2013 ዓ ም በኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በዩናይትድ ስቴትስ የሀሳብ አብላዮች ተቋም በሆነው አትላንቲክ ካውንስል አማካኝነት በተዘጋጀ የበይነ መረብ የማብራሪያ መርሃ ግብር ላይ ተገኝተው ለጥያቄዎች ምላሽ ሲሰጡ ትግራይ ውስጥ አሁን ስላለው የተኩስ ልውውጥ ሁኔታም ጥያቄ ቀርቦ ነበር። በውይይቱ ላይ የነበሩት አምባሳደር ፍጹም አረጋ ለዚህ ጥያቄ የተሰጠውን ምላሽ ያብራራሉ። በዚሁ ኮንፈረንስ ላይ የተነሳ ጥያቄ ነው የተሰጠው ምላሽም የሕግ ማስከበር ዋነኛው ምዕራፍ ተጠናቋል። በጣም ጥቂት የእስር ትዕዛዝ የወጣባቸው የተደበቁ፣ የተሸሸጉ የህወሓት አመራሮች እንዳሉና እነሱን ለሕግ የማቅረቡ እርምጃ በጣም በተወሰኑ ፖኬቶች አካባቢ እየተካሄደ እንደሆነ ተገልጿል። አምባሳደር ፍጹም በኢትዮጵያ ትግራይ ክልል ያለውን ትክክለኛ ገጽታ በተመለከተ በአትላንቲክ ካውንስል አማካኝነት በኩል ለተዘጋጀው የሀሳብ አብላዮች ቡድን ብቻ ሳይሆን ሌሎችም ተቋማት ትክክለኛ መረጃ እንዲያገኙ በተገኘው አጋጣሚ ሁሉ መንግስት ማስረዳት ላይ እንደሚገኝ ገልጸው በአሁኑ ሰዓትም እነሱንም እኛንም የሚያሳስበን ሰብአዊ ቀውሱን በቶሎ ማስተካከል ስለሚቻልበት ሁኔታ እንጂ የጦርነቱ ጀማሪ ማን እንደሆነ ሁሉም ያውቀዋል ብለዋል። በተለይም እንዲህ ያሉ መረጃዎችን መስጠት አስፈላጊ የሚሆነው በውጭ ለሚገኙና የተሳሳተ መረጃ ለሚደርሳቸው የትግራይ ተወላጆች እንደሆነ አብራርተዋል። ህዝቡ እውነቱን የማወቅ መብት አለው። በእኛ እምነት በጣም ብዙ በውጭ የሚኖሩ የትግራይ ተወላጆች እውነቱ ተደብቋቸዋል። አንዳንድ ቲፒኤልስ አባላት የነበሩ ወይም ደጋፊ የነበሩ ጭምር እውነቱ ተደብቋቸዋል። እውነቱ ምንድን ነው? በድምፀ ወያኔ ቀርበው ሴክሬታሪ ጌታቸው የተናገሩት ነው። ቀድሞ ያጠቁ መሆኑን ማለት ነው። የዩኤስ ኮንግረስ ወይም ካፒታል ሂልን ወረው በሰላማዊ ሰልፍ መጀመሪያ መጥተው፣ ከዛ በኋላ የሀይል እንቅስቃሴ አድርገው ካፒታል ሂልን ምክር ቤቱን ያን ሁሉ ጉዳት ሲያደርሱ ኢንሰረክሽን ነው የተባለው። ህገ መንግስትን በሀይል ለመተካት የተደረገ እንቅስቃሴ ምርጫው እንዳይጸድቅ፣ ዞሮ ዞሮ ፕሮሲጀር አለ የነበረው፣ ግን ያን የማጽደቅ ሂደት የማደናቀፍ እርምጃ እንግዲህ በአጋጣሚ በአክሲደንት የሞቱ ሰዎች አሉ፣ አንድ አምስት ሰዎች። ግን በኢትዮጵያ ሁኔታ ግን ህገ መንግስቱን የሚጠብቀውን ሰራዊቱን በተኛበት አስበው ነው የገደሉት። ይሄ የሀገር ክህደት ነው ማለት ከኢንሰረክሽን በላይ ነው። እናም እዚህ አሜሪካን ሀገር ያሉ በደንብ ይገነዘባሉ። ይሄ ትልቅ ወንጀል ተፈጽሟል። የእነሱ ስጋት የእኛም ጭምር ስጋት፣ በዛ መነሻ የመጣው ሁኔታ ሌላውን ምንም የማያውቀው ሰላማዊ ሰዎች በረሀብም ይሁን በእንግልትም ይሁን በሌላም ህይወታቸውን በማጣትም ጉዳት ውስጥ እንዳይገቡ ማድረጉ ነው እንጂ ትልቅ ትልቅ ትልቅ ወንጀል ተፈጽሟል። በኢትዮጵያ ታሪክ፣ በአለም ታሪክ ታይቶ የማይታወቅ ወንጀል ተፈጽሟል። ይሄንን የማይገነዘቡ በጣም ብዙ የተሳሳተ መረጃ የተነገራቸው የትግራይ ተወላጆች እንዲሁም የቲፒኤልኤፍ ድጋፊዎች የነበሩ ሰዎች አሉ። ይህን እውነት ማውጣት የሚዲያዎች ኃላፊነት ይመስለኛል። ታይም ደግሞ በአገራችን ላይ ሰላምን ለማሸነፍ ማለት ነው ሰው አጠቃላይ አብዛኛው ህዝብ ወደ ህሊናው ተመልሶ በሰላማዊ መንገድ እንዲንቀሳቀስ ህገወጥ ድርጊት የፈጸሙ ሰዎች ለህግ ቀርበው ተገቢ ቅዳት ማግኘት አለባቸው እና እዚህ ያሉ ሰዎች እዛ በኋላ እየተፈጸመ ያለው መዘግየቱ እንደገና ህዝሀል ላይ የሚደርሰው እንግልቱ ቶሎ ሰላም ሊመጣ እንዲችል ማድረጉ ነው እንጂ የሚያሳስባቸው እዚህ ላይ በአሜሪካ መንግስት ውስጥ መሆን በቲንክ ታንክን በምሁራን ደረጃ ያሉትን ይገነዘባሉ። ግን የትግራይ ተወላጆችን ግን ጥቂት የሚገነዘባሉ ብዙዎች ግን በዛ ደረጃ አልደረስ። በጣም የሚያሳዝነው ደግሞ እዚሁ ተወልደ ያደጉ ወጣቶችን ሁሉ አሳስተዋቸዋል። ስለዚህ ወደ ህሊናቸው እንዲመጡ ተገቢ ስራ መሰራት አለበት። በሌላ በኩል በክልሉ ያለውን የጤና ሽፋን ሁኔታ በተመለከተ ድንበር የለሽ ሐኪሞች ማህበር የትግራይ ክልል የአስቸኳይ ጊዜ አስተባባሪ አልበርት ቪናስ ከታህሳስ ጀምሮ ወደ ትግራይ ክልል ተጉዘው አዲግራት፣ አክሱምና አድዋን ጎብኝተው ከተመለሱ በኋላ ከሁለት ቀናት በፊት በድርጅቱ ድረገጽ ላይ ባስነበቡት አዲስ ሪፖርት በትግራይ ክልል ገጠራማ አካባቢዎች ምን እየተፈጠረ እንደሆነ ማወቅ ባለመቻሉ ስጋት እንዳላቸው ነገር ግን ከአካባቢው ሽማግሌዎች መረዳት እንደቻሉት ሁኔታዎች እጅግ አስቸጋሪ መሆናቸው ገልጸዋል። በአዲግራት ከተማ ከፍተኛ ውጥረት መኖሩን፣ በሆስፒታሎች ውስጥ ያለ ሁኔታም እጅግ አስቸጋሪ እንደሆነ፣ ምግብ ውሃና ገንዘብ እንደሌለ መመልከታቸውን በሪፖርታቸው አስነብበዋል። በሆስፒታል ውስጥ የተኙት አንዳንዶቹ ታካሚዎች አሰቃቂ ጉዳቶች እንደደረሱባቸው፣ አንዳንዶቹ ደግሞ በምግብ እጥረት እንደተጎዱ መመልከታቸውንም ገልጸዋል። አምነስቲ ኢንተርናሽናል በበኩሉ የተባበሩት መንግስታት ድርጅት ሁለት ነጥብ ሶስት ሚሊዮን ሰዎች በትግራይ ክልል የምግብ እርዳታ እንደሚያስፈልጋቸው ጠቅሶ በትግ ትግራይ ሰላማዊ ዜጎች ላይ ጭፍጨፋ መፈጸሙን፣ የቦምብ ጥቃት መድረሱን፣ ግድያና ዘረፋ እንዲሁም በሴት ልጆች ላይ ፆታዊ ጥቃት መፈጸሙን ጠቅሶ በአሁኑ ሰዓት አራት መቶ ሀምሳ ሺህ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ብለዋል። እነዚህን ዜጎች ለማገዝም መንግስት ሙሉ ለሙሉ በሩን ለረድኤት ድርጅቶች መክፈት አለበት ሲል አሳስቧል። ከዚሁ ጋር በተያያዘ ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ ከጉብኝታቸው በኋላ ለጋዜጠኞች በሰጡት መግለጫ የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ገልጸው ሀያ አምስት መንግስታዊ ያልሆኑ ተቋማት ወደ ትግራይ ክልል እንዲገቡ ፍቃድ እንዲሰጣቸው በመጠባበቅ ላይ መሆናቸውን ተናግረዋል። በዚሁ መግለጫቸው ላይ ትግራይ ክልልን በተመለከተ በማህበራዊ ሚዲያ ላይ ብዙ የተለያዩ ነገሮች እንደሚነገሩን ገልጸው እንደርሳቸው ቦታውን በአካል ተገኝቶ ለተገነዘበ ግን ሁኔታው ምን ያህል የተወሳሰበ መሆኑን መረዳት እንደሚቻል ጥቆማ ሰጥተዋል። በርካታ የተኩስ የሚሉ ውጦችና ጥሰቶች በሁሉም ወገኖች እንደነበሩና በገለልተኛ አካላት ምርመራ ሊደረግ እንደሚገባም ገልጸዋል። ሁኔታዎች ተባብሰው ከቁጥጥር ውጭ ሳይወጡ አስቸኳይ እርዳታ በመስጠት ሰብአዊ ቀውሱን ማስቆም እንደሚገባም ጠቁመዋል። ለአሜሪካ ድምጽ ሲዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮንና እንግዳዋን አምባሳደር ፍጹም እናመሰግናለን። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ትላንት የኢሚግሬሽን ጉዳዮችን የሚመለከቱ በርካታ የስራ አስፈጻሚ ማዘዣዎችን ፈርመዋል። ይህንኑ ርዕሰ ጉዳይ የሚመለከት ነው ተከታዩ ዘገባ። ፕሬዚዳንት ባይደን የፈረሟቸው እነኚህ አዲሶቹ ማዘዣዎች ከቤተሰቦቻቸው በኃይል ተነጥለው የተወሰዱትን ፍልሰተኞች ልጆች መልሶ ከቤተሰቦቻቸው ጋር ማገናኘት፣ ከማዕከላዊ አሜሪካ የሚነሱ ፍልሰተኞችን አስመልክቶ የጥገኝነት ማመልከቻ ሂደትን ማሻሻል እና የቀድሞውን ፕሬዚዳንት ትራምፕን የኢሚግሬሽን ፖሊሲዎች መከለስ የመሳሰሉት እርምጃዎች ይጨምራሉ። በኢሚግሬሽን ጉዳዮች ላይ ለውጥ እንዲደረግ ሲጠይቁ የቆዩ የመብት ተሟጋቾች ታዲያ የወሰደ እርምጃ ደስተኞች እንደሆኑ ከዚህም ያለፉ ሌሎች እርምጃዎች እንዲወሰዱ ጫና ማድረጉን እንደሚቀጥሉ የዋይት ሃውሷ ዘጋቢ ፓትሲ ዊዳኩስ ዋራ በላከችው ዘገባ ጠቅሳለች። አዳነች ፍሳሄ ታቀርበዋለች። ከሜክሲኮ ጋር በሚያዋስነው ደቡባዊ የዩናይትድ ስቴትስ ድንበር በብዙ ሺዎች የሚቆጠሩ ፍልሰተኛ ቤተሰቦች እድላቸውን እየተጠባበቁ ነው። ቴክሳስ ያለው የካቶሊክ ቻሪቲስ በተባለው የረድኤት ድርጅት የሚሰሩ ሲስተር ኖርማ ፒመንተን ያብራራሉ። ኤምፒፒ ለረጅም ጊዜ ሲጠብቁ ቆይተዋል። በነበረው የፍልሰተኞች ጥበቃ ፕሮቶኮል ምክንያት ፍልሰተኞቹ ከአመት በላይ ነው ሲጠብቁ የቆዩት። የቀድሞ ፕሬዚደንት ዶናልድ ትራምፕ ባወጡት የፍልሰተኞች ጥበቃ ፕሮቶኮል ምክንያት ከ60ሺህ በላይ የሚሆኑ ከማዕከላዊ አሜሪካ ሀገሮች የፈለሱ ሰዎች የጥገኝነት ማመልከቻቸው በዩናይትድ ስቴትስ ፍርድ ቤቶች በሚታዩበት ወቅት ሜክሲኮ ሆነው እንዲከታተሉ ተደርጓል። ፕሬዚደንት ጆ ባይደን ታዲያ ይህን ፕሮግራምና ፍልሰተኛ ልጆችን ከቤተሰቦቻቸው መነጠልን የመሳሰሉት ሌሎች የትራምፕ የኢሚግሬሽን ፖሊሲዎችን በአዲስ መልክ የሚመለከቱ ትዕዛዞችን ፈርመዋል። Of the previous administration that literally, not figuratively, ripped children from the arms of their families, the mothers and fathers at the border. And with no plan, none whatsoever, to reunify. The ቢያንስ አምስት ሺህ አምስት መቶ የሚሆኑ የፍልሰተኞች ልጆች በትራምፕ አስተዳደር ወቅት ከእናትና አባቶቻቸው ተነጥለው ተወስደዋል። በአሁኑ ወቅት ከስድስት መቶ በላይ የሚሆኑ ልጆች ከቤተሰቦቻቸው ጋር ለመገናኘት እየጠበቁ ነው። የኢሚግሬሽን ተንታኞች ታዲያ የባይደን ውሳኔ አውንታዊ የመጀመሪያ እርምጃ ነው ብለዋል። ሰራ ፔርስ በፍልሰት ፖሊሲ ተቋም የሚሰሩ ተንታኝ ናቸው። but it is important to note that it is more messaging than action. It's going to start a series of actions which in the end, you know, could have significant change. ይህ እርምጃ ከተግባር ይልቅ መልእክት የሚያስተላልፍ መሆኑን መገንዘብ ያስፈልጋል። ምክንያቱም ተከታታይ እርምጃዎች መውሰድ ሊጀምሩ ይችላሉ። ውሉ አድሮ በዩናይትድ ስቴትስም ሆነ ከሀገሪቱ ውጪ ለፍልሰተኞች ጉልህ የሆነ ለውጥ ሊያመጣ ይችላል። ነገር ግን ረጅም ጊዜ መውሰዱ አይቀርም። ባይደን ካስተላለፏቸው ትዕዛዞች ሌላ ስራ እንደጀመሩ በ11 ሚሊዮን የሚገመቱ ሕጋዊ ሰነድ የሌላቸው ፍልሰተኞች ዜግነት ሊያገኙ ስለሚችሉበት መንገድ የሀገሪቱ ምክር ቤት እንዲመክርበት አንድ ሕግ ልከዋል። ወግ አጥባቂ ቡድኖች የውሳኔ ሕጉን ተቃውመዋል። ሄሪቴጅ አክሽን የተባለው ቡድን አባል ኖዋ ወንሬች ስለ ኢሚግሬሽን ይህ ድንበሮቹን ክፍት ማድረግ ማለት ነው። ለወደፊቱ ህገወጥ ፍልሰት እንዲጨምር የሚያበረታታ ነው። በፊት የተሟሉ የኢሚግሬሽን እቅዶች የነበሩ ቢሆንም የአሁኑ ውሳኔ ግን የድንበር ጸጥታን የማስከበር ምልክት አይታይበትም። ግንባታ ላይ የነበረው የዩናይትድ ስቴትስንና የሜክሲኮን ድንበር የሚለየው ግንብ የትራምፕ ፖሊሲ ውጤት ነው። ለወደፊት ምን መደረግ እንዳለበት ለመወሰን ሲሉ ፕሬዝደንት ባይደን ግንባታውን እንዲቆም አዘዋል። ባይደን አልሃንድሮ ማዮርካስን የሀገር ውስጥ ደህንነት ሚኒስትር እንዲሆኑ ሾመዋል። ይኸው የሚኒስቴር መስሪያ ቤት የኢሚግሬሽን እና የጉምሩክ ስራን ይቆጣጠራል። የማዮርካስ አባትና እናት በኩባ የተሰደዱ አይሁዳውያን ነበሩ። ሹመታቸው ትላንት በሕግ መወሰኛው ምክር ቤት ጸድቋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ይሰልቀናል። ቀዳሚው ዲሞክራሲ በተግባር የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ባለፈው ታህሳስ 28 2013 ዓ ምት ለተቀሰቀሰው አመፅና ዋሽንግተን ዲሲ በሚገኘው የምክር ቤቱ ህንፃ ላይ በደረሰው ጥቃት ጥፋተኛ መሆን ያለመሆናቸውን ለመወሰን ታሪካዊ መሆኑ የተነገረለት እና የቀድሞ ፕሬዝዳንት ከስልጣን እንዲወገዱ የዩናይት ስቴትሱ የተወካዮች ምክር ቤት ለሁለተኛ ጊዜ ያጸደቀውን ውሳኔ የህግ መወሰኛው ምክር ቤት በበኩሉ ሊያደምጥ በመጪው ሰኞ ይሰየማል። ትራምፕ የቀረበባቸውን ክስ በሴኔቱ ውሳኔም ጥፋተኛ ሆነው ከተገኙ ከዚህ በኋላ በየትኛውም የዩናይት ስቴትስ የፌዴራል መስሪያ ቤቶች የማገልገል መብታቸውን ይገፍፋሉ የአሜሪካ ድምጽ የምክር ቤቶች ጉዳይ ዘጋቢ ካትሪን ጊብሰን በርዕሱ ዙሪያ ያጠናቀረችውን ዘገባ ጽዮን ግርማ ለዛሬው ዲሞክራሲ በተግባር ይዘዋለች የዚህ ክስ መነሻው የቀድሞ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የምክር ቤቱን ህንጻ መውረራቸውና አመጹን ማነሳሳታቸው ነበር። ደጋፊዎቹ ህንጻውን በመውረር ፖሊሶቹን እጅግ ሲያስጨንቁም ታይተዋል። የዩናይትድ ስቴትስ እንደራሴዎች የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንዲከሰሱ ለሚጠይቀው የክስ አንቀጽ ቃለ መሀላን ፈጽመዋል። እንደራሴዎቹ የቀድሞ ፕሬዚዳንት ዶናልድ ትራምፕ በህገ ወጥ መንገድ ስልጣን ላይ ለመቆየት ሲሉ ምርጫው ተጭበርብሯል በማለት ደጋፊዎቻቸው የምክር ቤቱን ህንጻ ወርረው ጥቃት እንዲፈጽሙ አነሳስተዋል በሚል የቀረበውን የክስ አንቀጽ በአውሮፓውያኑ የቀን አቆጣጠር በጥር 25 በይፋ ለመወሰኛ ምክር ቤቱ ማስገባታቸው ይታወቃል። ትራምፕ በወቅቱ ምርጫው መጭበርበሩን ሲገልጹ ይህንን ነበር ያሉት። We will never give up. We will never concede. በፍጹም ተስፋ አንቆርጥም ውጤቱንም መቼውንም አንቀበልም። ከዚሁ ጥር ስድስት ቀን ከተፈጸመው አመፅ ጋር በተያያዘ በመላው ሀገሪቱ እስካሁን አንድ መቶ ስልሳ ሰዎች ታስረዋል። በመቶዎች የሚቆጠሩት ደግሞ በምርመራ ላይ ይገኛሉ። ዶናልድ ትራምፕ በደቦ የተደራጁ ጥቃት አድራሾች ምክር ቤቱን እንዲወሩ በማነሳሳት እጃቸው እንዳለበትም ተጠቅሷል። በዋሽንግተን የሚገኙ ሕንፃዎች ላይ ፍንዳታ ለማድረስ ማሴር ወንጀል የተጠረጠረው የካሊፎርኒያ ተወላጅ ደግሞ ምርመራ የተ ተካሄደበት ነው። የሀገር ውስጥ ደህንነት መምሪያ በሀገር ውስጥ ጽንፈኞች ስለሚደርሱ ጉዳቶችን ማስጠንቀቂያ አውጥቷል። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ስለዚሁ ጉዳይ ቀደም ሲል ሲናገሩ And Trump must be tried and convicted to ensure that no future president will ever think it's okay ከዚህ በኋላ የትኛውን ፕሬዚዳንት አመፅ ማነሳሳት እንደማይችል መገንዘብ እንዲቻል ትራምፕ መከሰስና ጥፋተኛ መባል አለባቸው ነው አሉት። ናንሲ ፔሎሲ ትራምፕ መከሰስ እንዳለባቸው አብዝተው መወትወት ከጀመሩና አመፁ ከተከሰተ ከአንድ ሳምንት በኋላ ነበር ትራምፕ ገና በስልጣን ላይ ያሉ እንዲከሰሱና ከስልጣን እንዲወርዱ ምክር ቤቱ በአብላጫ ድምጽ የወሰነው። የአሜሪካ ተወካዮች ምክር ቤት ትራምፕ ከስልጣን ለማውረድና እንዲከሰሱ ለማድረግ ለማድረግ አብላጫዎቹም ድምጽ ሰጥተዋል። አንዳንድ ከፍተኛ የሪፐብሊካን ፓርቲ አባላትም ትራምፕ በሁከቱ ውስጥ ሚና እንደነበራቸው አምነው ቃላቸውን ሰጥተዋል። ሚች ማክኔል በምክር ቤቱ የአናሳው መሪ ናቸው። አመጸኞቹ ውሸት ተግተዋል በፕሬዝደንቱና ስልጣን ባላቸው ሌሎች ሰዎች የተነሳሱ ናቸው። ትራምፕ በቀረበባቸው ክስ ጥፋተኛ ለመባል የሴኔቱን ሁለት ሶስተኛ ድምፅ መሰጠት አለበት። ሴኔቱ መቀመጫው እኩል ለኩል ሀምሳ ዴሞክራትና ሀምሳ ሪፐብሊካን የተያዘ ሲሆን ዴሞክራቶች ሙሉ ለሙሉ ትራምፕ ጥፋተኛ ናቸው ብሎ ይወስናሉ ተብሎ ቢገመት እንኳን ተጨማሪ አስራ ሰባት ሪፐብሊካኖች ድምፅ መስጠት ይኖርባቸዋል። ትራምፕ በዚህ ክስ ጥፋተኛ ከተባሉም ከዚህ በኋላ በየትኛውም የፌዴራል መንግስት መስሪያ ቤት ስልጣን እንዳይዙ ይደረጋሉ። የቀድሞ ፕሬዚዳንት ዶናልድ ትራምፕ የስልጣን ዘመናቸው ሁለት ጊዜ የተከሰሱ ብቸኛ ፕሬዚዳንትም ናቸው። ዶናልድ ትራምፕ እንዲከሰሱ እና ችሎቱ በሴኔቱ እንዲካሄድ የይሁንታ ድምጽ የሰጡት አምስት ሪፐብሊካን ብቻ ናቸው። አዙ ሀቅ በቺካጎ ዩኒቨርሲቲ መምህር ናቸው። potential role that uh, uh, uh, former President Trump በእንደራሴዎቹ ምክር ቤት ውስጥ ያሉት ሪፐብሊካን የቀድሞ ፕሬዚደንት ትራምፕ በሪፐብሊካን ፖለቲካ ውስጥ ሊጫወቱት ስለሚችሉት ሚና ያስባሉ ራሳቸው ቀጥታ ተሳታፊ በመሆን ወይም በመበጠበጥ በኩል ድምፃቸውን የሚሰጡት የወደፊቱ ሪፐብሊካን ፓርቲ ሊሆን ይችላል ብለው በገመቱት መሰረት ነው። ዴሞክራቶች ከሪፐብሊካኖች የትራምፕን የይከሰሱ ይሁንታ የሚገልጽ በቂ ድምፅ አለመኖሩ ያሳስባቸዋል። እናም የሴኔቱ የፍርድ ሂደት በፕሬዚዳንት ጆ ባይደን የመጀመሪያዎቹ የስልጣን ሳምንታት ላይ እክል ይፈጥራል የሚል ስጋት አላቸው። ቻክ ሹመር የሴኔት ብዙሀን መሪ ናቸው። ሪፐብሊካኖች For the nation and every one of us to see. Um, although some have been impeached. So this this is really historic on so many levels ከዚህ ቀደም የተወሰኑ ፕሬዝዳንቶች ቢከሰሱም ማንም ተፈርዶበት የሚያግን የለም። ስለዚህ በዚህ መልኩ ታሪካዊ ነው። በተለይ ደግሞ አንድ የአሜሪካ ፕሬዝዳንት ሕጋዊ መንገዶችን ሁሉ አሟጦ ሲጨርስ ስልጣን ላይ ለመቆየት አድማ ለማድረግ መሞከሩ ታሪካዊ ያደርገዋል በህግ መወሰኛ ምክር ቤቱ የክሱን አንቀጽ ለመስማት ለየካቲት አንድ 2013 ዓ ም እንዲ እንዲጀመር ቀነ ቀጠሮ በተቆረጠለት በዚህ ቀን ጉዳያቸው የሚታየው የቀድሞ ፕሬዚዳንት ዶናልድ ትራምፕ በ245 አመታት ዓመታት የአሜሪካን ታሪክ በስልጣን ዘመናቸው ሁለት ጊዜ ከስልጣን እንዲወገዱ ክስ የቀረበባቸውና በሴኔቱ የክስ ሂደታቸው ለመጀመሪያ ጊዜ የሚታየው ብቸኛ ፕሬዚዳንት ይሆናሉ።

бе мя የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ ያበቃ። አስተናጋጃቸው አሉ ከበደ ከአቀናባሪያችን ንጉሱ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።